ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዚአብሔር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ። በዛሬው ነሐሴ 23 2009 ዓ ም የጋቢና ምሽት ፕሮግራማችን በሂውስተን ከተማ አካባቢ አካባቢና በሉዚያና ክፍለ ግዛት አንዳንድ አካባቢዎች በከባድ ጎርፍ ተጥለቅልቋል። ኢትዮጵያኖች በዛ አካባቢ ይኖራሉ። በምን ሁኔታ ላይ ይገኛሉ? እህት የምትኖርበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላም እህት አለች። እነሱን ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት። ይዘናቸዋል። ወደ ኢትዮጵያ ስናመራ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት በተለያዩ ዘርፎችና ፖሊሲዎች ዙሪያ ምክክር አድርገዋል። በሌላ ኮረሞች ተነስተው መልስ ሳይገኝላቸው የቀሩ ነገሮች ካሉ በዚህ ስብሰባ ላይ እንዲነሱ ይደረግና እሳቸው መልስ የሚሰጡባቸውንና መፍትሄ ሊሰጡ የሚችሉባቸውን ወዲያውኑ መልስ እንዲሰጡባቸው ወይም መፍትሄ እንዲሰጡባቸው፣ እሱ ካልሆነ ግን አስፈላጊውን ክትትል እንዲደረግ መመሪያ የሚሰጡበት መድረክ ነው። የንግድ ማህበሮች በ ከፍተኛ ኃላፊነት ለበርካታ አስርተ ዓመታት ያገለገሉት አቶ ኢየሱስ ወርቅ ዛፉ ናቸው ይዘናቸዋል። በሌላ ዘገባ ደግሞ ወደ ኬንያ እናመራለን። ኬንያ ፕላስቲክ ፌስታል መጠቀም የሚከለክለውን ሕግ ተግባራዊ ማድረግ ጀመረች። ዋኮና ቢዋንዳ የፕላስቲክ ማምረቻ ኢንዱስትሪ ያላቸው አምራቾች አሁን ያገድናቸውን ፌስታሎችን እንዳያመርቱ መከታተል የመጀመሪያው ዓላማችን ነው። አንድ ወጣት እንግዳም ደግሞ ይዘናል። ባለፈው ሳምንት አስደመጠናችሁ፣ በርካታ አስተያየቶችን ሰጥታችሁናል። ዛሬ የመጨረሻው ክፍል ነው። የስነ ልቦና ባለሙያዋ ትዕግስት ዋልታ ንጉስ የቤቴን ካርታ ዙራ ጠበቀችኝ፣ ንብረቴን ተጠቅማ ጠበቀችኝ፣ ንብረቴን ወስዶ ጠበቀኝ፣ እንዲህ አይነት ነገሮች እየመጡ ነው እና ምንድን ነው ብለን እኛም ጠይቀናል። ምንድን ነው የተፈጠረው ነገር? ሁሉንም ከዝግጅቶቻችን ታገኙታላችሁ። ከሊቢያም ያሳፈርናቸው እንግዶች አሉን። በፌስቡክ አት ቪኦኤ አማሃሪክ በቀጥታ በሚተላለፉ ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አድማጮች ለሰዓቱ የምሽቱ አጠር ያሉ ዜናዎች ደግሞ ተመልሰን መተናል በቀዳሚው ዜናችን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ና ባለቤታቸው ቀዳማዊት እመቤት መሊና ትራምፕ ከባዱን ዝናብ የቀላቀለ ንፋስና ጎርፍ የመታት ቴክሳስን በግንባር ተገኝተው ለመጎብኘት ወደ አካባቢው በማምራት ላይ ናቸው ሃርቪ በሚል መጠሪያ የተሰጠው ይህ ኃይለኛ ዝናብ አሁንም አካባቢውን እየደበደበ ነው ሚስተር ትራምፕ ና ባለቤታቸው በቅድሚያ የሚጎበኙት ሃሪኬን ሃርቪ ባለፈው መሬ መጀመሪያ መሬት ሲነካ ክፉኛ የመታውን ኮርፐስ ክርስቲያንን ይሆናል። አፍሪካውያን ፍልሰተኞች ጥገኝነት የሚጠይቁት አደገኛውን የሜዲትራኒያን ባህር አቋርጠው አውሮፓ ከደረሱ በኋላ ሳይሆን የማጣራቱ ተግባር እዚያው በየሀገሮቻቸው እንዲካሄድ የአውሮፓና የአፍሪካ መሪዎች ከመግባባት ላይ ደርሰዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማርኮን የመሪዎቹን ስብሰባ ትላንት በፓሪስ ያስተናገዱት ለሕገወጥ ስደተኞች የተሻለ መንገድ ለመፈለግ በታቀደ ሲሆን የተደረሰውን ስምምነት አስመልክቶን በጋራ የተሰጠውን መግለጫ ቀውሱን ለማስወገድ የተወሰደ አጣዳፊና አመርቂ ምላሽ ሲሉ አወድሰዋል። ኢማኑኤል ማርኮን አክለውም በዋናነት የችግሩ ተዋንያን ከሽብርተኝነት ጋር ግንኙነት ያላቸውና የአፍሪካን በረሃና የሜዲትራንያንን ባህር ወደ መካነ መቃብርነት የቀየሩ ሕገወጥ የጦር መሳሪያ ሱስ አስመጭ መድኃኒቶችና ሰዎችን በድብቅ የሚያሸጋግሩ ቡድኖች ናቸው ብለዋል። በያዝነው የአውሮፓውያኑ ሁለት ሺ አስራ ሰባት ዓ ምት ብቻ 121 ሺ ፍልሰተኞች ባህር አቋርጠው አውሮፓ ደርሰዋል ሲል የዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። ከነዚህ ውስጥ ከሁለት ሺ አራት መቶ በላይ የሚሆኑት ባህሩን በማቋረጥ ላይ ያሉ ሰጥመው ህይወታቸው አልፏል ወይም የደረሱበት ጠፍተዋል ይላል ድርጅቱ። በመጨረሻም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የዛሬውን የሰሜን ኮሪያ ሌላ የሚሳይል ሙከራ ተከትሎ ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉ አስጠንቅቀዋል። ፒዮንግያንግ ለጎረቤቶቿና ለጠቅላላው የተባበሩት መንግሥታት ድርጅት አባላት ያላትን ንቀት ያላት መሆኑን አመልክታለች ሲሉም ፕሬዚዳንት ትራምፕ መናገራቸው ዋይት ሀውስ ቤተ መንግሥት ባወጣው መግለጫ ገልጿል። የማስፈራራትና በአካባቢው ሀገሮች ውስጥ አለመረጋጋት እንዲፈጠር የሚወሰድ እርምጃ የሰሜን ኮሪያን ከቀሪው ዓለም እንድትገለል ከማድረጉ በቀር ጠቀሜታ የለውም ይላል መግለጫው አክሎ። አድማጮች፣ ለሰዓቱ የያዝናቸው ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና የምትከታተሉት የጋቢና ቪኦኤ ዝግጅታችን ወደ መጀመሪያው ዝግጅታችን እናልፋለን። ሀሪኬን ሀርቪ በተባለው ከባድ አውሎ ንፋስ ታግዞ ታዝሎ የሚወርድ ከባድ ዝናብ የዩናይትድ ስቴትሷን የቴክሳስ ክፍለ ሀገር ሂውስተን ከተማና አካባቢዋ፣ እንዲሁም በሉዚያና ክፍለ ግዛት አንዳንድ አካባቢዎች በከባድ ጎርፎች ተጥለቅልቀዋል። በብዙ ሚሊዮኖች የሚቆጠሩ አሜሪካውያን የሚኖሩበት አካባቢ ሀሪኬን ሀርቪ ባስከተለው ጉዳት ፈጥኖ ደራሽ እርዳታ ሰራተኞች መውጫ ካጡ ሰዎች የደረሱልኝ ጥሪዎች ለምናስተናግድ እጅግ በጣም ተጨናንቀዋል። የቴክሳስ ክፍለ ሀገር አገረ ገዢ ግሬግ አባት ከፌዴራሉ መንግስት እየተደረገ ስላለው ድጋፍም አመስግነዋል። ለመሆኑ በዛ አካባቢ የሚኖሩ ኢትዮጵያውያኖች በምን ሁኔታ ላይ ይገኛሉ? ባልደረባችን ቆንጂ ታዬ ከመኖሪያቸው ልቀቁ ተብለው የወጡ የሂውስተን ከተማ ነዋሪዎችን አግኝታ አነጋግራለች። ከዩናይትድ ስቴትስ ከተሞች በትልቅነቷ አራተኛ የሆነችው ሂውስተን ብዛት ያላቸው ኢትዮጵያውያን ይኖሩባታል። ለመሆኑ ሀርቪ እንዴት አደረጋችሁ ብለን ስንደዋውል አርፍደናል። ከየቤታችሁ አትውጡ በመባሉ ክትት ብለናል ነው ያሉን ሁለት እህትማማቾችን አግኝቻለሁ። አንደኛዋ መኖሪያ ቤታቸው ከተማዋ ላይ የተኛው ጎርፍ የሚለቀቅበት አካባቢ ላይ በመሆኑ ደህና ቦታ ላይ ወዳሉት እህታቸው ሄደዋል። እስከ ስድስት ሳምንት መመለስ አትችሉም ይሆናል እንደተባሉ ነግረውኛል። ብዙ ከባድ ንፋሳማ ዝናብ ሂውስተን ላይ ወርዶ አይቻለሁ፣ እንዳሁኑ አላየሁም ነው የሚሉት። እህቶቻቸውን ሰብስበው ካሉት ከወይዘሮ ገነት ካሳን ጀምር። እኛ እንግዲህ ለነገሩ ሂውስተን ውስጥ አይደለንም። ከሂውስተን ወጣ ብለን ሹገርላንድ የሚባል ከተማ ነው ያለ። ነው ይህን ያህል ርቀት የለውም። እዛው አካባቢ በደህና ጊዜ ጥሩ ስለሰሩት መንገዱን ደህና ነው። ግን ወጣ ብለን ለማየት አንችልም። በጣም ሁሉ ነገር ተዘጋግቷል። በጣም አሰቃቂ ነው። መንገዱ ሁሉ ተዘግቷል። እናንተ ያላችሁበት ግን ጎርፉ አላጥለቀለቀውም? እናንተ ያላችሁበት እኛ ጋ እስካሁን አልተጥለቀለቀም። ወደ ታች ወረድ ብሎ ነው እንጂ እኛ ጋ አካባቢ እስካሁን ድረስ ምንም ነገር የውሃ ምልክት የለውም። ይዘንባል፣ ኃይለኛ ዝናብ ይዘንባል፣ ግን አልተጥለቀለቀም። ቤተሰብስ ወዳጅ ዘመዶች አካባቢ እንዴት ነው? ቤተሰብ፣ እህቴም ያለችበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላም እህት አለች። እነሱን ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት። ጥሩ እንደው ቢያንስ የእናንተ አካባቢ ደህና ከሆነ ሰብሰብ ብሎ ይህንን ሁኔታ ማሳለፊያ ቦታ መኖሩም በጣም ጥሩ ነው። ላነጋግር እችላለሁ። አዎ አሉ። ዘውዲ ትባላለች ዋና አነጋግሪያት። ሄሎ ሄሎ፣ ጤና ይስጥልኝ ወይዘሮ ዘውዲ። ጤና ይስጥልኝ እንደምን አሉ። እንኳን ከዚህ አደጋ ተረፋችሁ። አሜን አሜን። አሁን እህቶ ወይዘሮ ገነት እየነገሩኝ ነበረ ወደ እኛ ጋር መጥተዋል። ውጡ ተብለው አሉ። ምን ይመስል ነበር ያላችሁበት አካባቢ? እኔ በተለይ እኔ አሁን ያለሁበት አካባቢ ተከታታይ ለሶስት አመት ያክል ቱ ታውዘንድ ፊፍቲን ቤቴ ውሃ ሞላ ማለት ነው። ቱ ታውዘንድ ሲክስቲን የልጄ መኪና ሞላ። አሁን ግን ትኖቹ ይከፍቱታል የተጠራቀመ ውሃ እና ውሃው ስለምንከፍተው ሙሉ ቤታችሁ ሊጥለቀለቅ ይችላልና ለስድስት ሳምንት ያክልም ልትመለሱም አትችሉም ይሆናል፣ አሁን በተቻላችሁ መጠን እንድትወጡ ብለው ትላንትና ማታ አስራ አንድ ሰዓት በእኛ ማለት ነው አስራ አንድ ሰዓት ተኩል እንድንወጣ ተደረግን ማለት ነው። ያው አሁን ሰውም እየወጣ ነው ያለው። ስለዚህ ቤታችሁ ያለበትን ሁኔታ ቤታችሁ ውስጥ ይግባ አይግባ፣ ምንም የምታውቁት ነገር የለም ገና ነው አለቀቁትም። አሁን ጊዜ ሰጥተው ሰው ወቶን እስከሚጨርስ ድረስ በተፈጥሮ የሚዘንበው አቁሟል፣ ወደ ሌላ መንገድ ሄዷል። ደህና ዝናቡ ማለት ነው። እነሱ የሚለቁበት መንገድ ነው የሚከፈተው። እነሱ የሚለቁበት ሰው እንዳይሄድ ይከለከልና ከዛ በኋላ ይለቁታል ማለት ነው ግን ይለቁታል ማለት ስለ ቤታችን ላይ በላሽ ይችላል። ከዚህ በፊት እንደሱ አርገው ነበረ። ወደ እኛ አካባቢ አልመጣም እስካሁን ከነበረው እንግዲህ ያንን አካባቢ ይደጋግመዋል። እና ይሄ ኃይለኛ ዝናብና ንፋስ እስካሁን ከነበሩት ጋር ሲያወዳድሩ፣ እርስዎ እዛ በርከት ላሉ አመታት ኖረው ከሆነ እቲ እንደው እያነጻጸሩ ይንገሩኝ። ያሁን ያሁኑን እኔ በጣም ልዩነቱ ለመናገር የማይቻል ነው። አሊሻ የሚባል ለመጀመሪያ ጊዜ እንግዳ ሆኛ አንድ ወር እዚህ ሀገር እንግዲህ በናይንቲን ኤይቲ ትሪ ማለት ነው የገባሁት ኤይቲ ቱ መጨረሻ ኤይቲ ትሪ እና አሊሲያ የሚባል መጥቶ ነበረ። በጣም ድምፅ አለው። ቆርቆሮዎችን በሙሉ ገነጣጥለው ወሰደ። መሬቱን በጎርፍ ሞላ። እንደሱ አይቻለሁኝ። አዎ፣ ግን የአሁኑ ደግሞ በጠቅላላ ያኔ አካባቢ አካባቢ አለው። አሁን ግን በጣም የሚያስፈራ ነው። እንደዚህ በመጽሐፍ ቅዱስ የምናየው አይነት ነገር ነው የሚመስለው እና በጣም ያሰራል። በፊት እንግዲህ ንብረትም ልጅም ስላልነበረኝ መሰለኝ። አሁን ግን እናቴም አለች እህቶችም እና ቤተሰብ ስላለ በጣም ያስፈራል። በጣም በዚህ ከቀጠለ ደስ የማይል ሁኔታ ላይ ነው ያለው። ቴሌቪዥን ነው የምናየው። መንገዶች አይታዩም። ባህር ሆኗል፣ በታንኳና በጀልባ ሆኗል የሚካሄድበት እና ወደ እህቶ ቤት ለመድረስ ችግር አልገጠማችሁም? የመኪናዎች ውሃ ውስጥ ይገባሉ፣ ይሰምጣሉ፣ ግማሽ ጎናቸው ገብቶ በጭንቅ ፈጥኖ ደራሾች የሚያወጧቸው ሰዎች አይተናል። እና እንዴት ልትደርሱ ቻላችሁ? ችግር አልገጠማችሁም መንገድ ላይ? እንግዲህ እኛ አንደኛ በጣም የተቀራረብን ነን። ሁለተኛ መንገዱ እንዳልነበረ አጣርቼ ነው የወጣሁት። አሁን ሀይዌ ሲክስ የሚባል አለ ትልቅ ጎዳና በሱ መሄድ እንደሚቻል ግን እኛ እስከምነግራችሁ እንዳትወጡ ብለው ነበረ። ህግ ጥሴኔ አራት ሰዓት ተኩል ጠዋት ተነስቼ መጣ። መኪናዎች ቆማሉ፣ ደረስኩ ማለት ነው። የሚያውቋቸው ወዳጅ ዘመዶች፣ ጓደኞቻችሁ፣ አብራችሁ የሚሰሩ የመሳሰለው ከቤታቸው መውጣት ያልቻሉ ወይም አደጋ የደረሰባቸው ሰዎች የምታውቋቸው ይኖራሉ። አንድ ዘመዴ አሁን ደወልኩላትና አንድ የምታውቃት የልጆች እናት አንድ ብቻ አይደለችም። የሆነ አፓርትመንት ውስጥ የሚኖሩ እነሱ በጠቅላላ አንድ ቦታ አስቀምጠዋቸዋል፣ እና ችግር ላይ እንዳሉ ሰምቻለሁ። የተወሰኑ አበሾች አሉ። አዎ፣ ወደ መጠለያ ወስደዋቸዋል። አዎ፣ እዛው በዛው ነው። ለምን ሩቅ መውሰድ አይቻልም። እነሱም ራሳቸው ፖሊሶቹም ለመድረስ ስላልቻሉ አሁን ያለውን ጉድለት ለመንገርም በጣም ከባድ ነው ትንሽ ይቆያል የሂውስተን ከተማ ነዋሪዎች ወይዘሮ ገነት ካሳን እና ወይዘሮ ዘውዲ ካሳን እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት ባደረጉት ውይይት ወቅት በተለያዩ ዘርፎችና ፖሊሶች ዙሪያ ምክክር አድርገዋል። በዛሬው ቀዳሚ ክፍል የጠቅላይ ሚኒስትሩና የንግዱ ማህበረሰብ የምክክር ጉባኤ አጠቃላይ ገጽታዎችን እንመለከታለን። ሁኔታውን እንዲያብራሩልን በኢትዮጵያና አዲስ አበባ የንግድ ማህበሮች በከፍተኛ ኃላፊነት ለበርካታ አስርተ ዓመታት ያገለገሉትን አቶ ኢየሱስ ወርቅ ዛፉን በጋቢና እናሳፍራለን። ሄኖክ ሰማዝጌር ነው ያነጋገራቸው። ጠቅላይ ሚኒስትሩ ቸር የሚያደርጉት መድረክ አዲስ ነገሮች ካሉ ወይም ደግሞ በሌላ ፎረሞች ተነስተው መልስ ሳይገኝላቸው የቀሩ ነገሮች ካሉ በዚህ ስብሰባ ላይ እንዲነሱ ይደረግና እሳቸው መልስ የሚሰጡባቸውንና መፍትሔ ሊሰጡም የሚችሉባቸውን ወዲያውኑ መልስ እንዲሰጡባቸው ወይም መፍትሔ እንዲሰጡባቸው እሱ ካልሆነ ግን አስፈላጊውን ክትትል እንዲደረግ መመሪያ የሚሰጡበት መድረክ ነው። አጠቃላይ የዘርፍ ጉዳይ ማኒፋክቸሪንግ ጉዳይ ዘርፍ በማንኛውም አይነት በማኒፋክቸሪንግ እና በመሰ- በመሳሰሉት ነገሮች መግባት ለሚፈልጉት አንደኛ በአሁኑ ሰዓት የኢትዮጵያውያኖች ሳይሆን ለውጭዎች የበለጠ የሚመች ኢንቨስትመንት ከባቢ እየሆነች ነው። ወደ ስራውም ኦልሬዲ ያሉትስ ምን አይነት ተወዳዳሪ ሆነው እንዲገኙ በተለይ ከዚህ ከፓርክ ውጭ ያሉት ሳሁን ድረስ ያሉትስ ውስጥ ማኒፋክቸሪንግ እና የመሳሰሉት እንትሎች ምን አይነት ድጋፍ ይደረግላቸው በተለይ የኃይል የኃይል የኤሌክትሪሲቲ የኃይል አቅርቦት የመሬት አቅርቦት እና የፋይናንስ አቅርቦት ከቢሮክራሲው ጋራ ተዳምሮ በጣም እጅግ መሰናክት ለመሆኑ የታክስን ጉዳይ በተመለከተ በተለይ ይሄ የቀን ገቢ ግምት ላይ የተመሰረተ የታክስ አዲስ አሁን በቅርብ ጊዜ በመንግስት በኩል ወይም በገቢዎች እና ግምሩክ ባለስልጣን በኩል የቀረበው እንትን በጣም ብዙ ጉም ጉም አስመጥቶ ስለነበረ በሱ ጉዳይ ላይ ቢያንስ ቢያንስ እስከ አርባ በመቶ ያህሉ ስህተት መሆኑን ተረተናል። እኛም እና አስፈላጊው ልማትና ማስተካከያ እንደሚደረግበት ነው መልስ የሰጡበት። ጠቅላይ ሚኒስትሩም በእውነቱ በጣም በጣም ኤሎኮንትሊ ብዙ ጊዜ ይህን ያህል ረጅም ጊዜም ለመናገራቸው ለሁላችንም እንደው በዛ መልኩ ኖትም ምንም አያዩም ዝም ብለው ነው የሚናገሩት ልዩ ልዩ ተሰጥቶ ሆኖ ነው የተመለከት ነው። እንግዲህ ከአምስት ሰዓት በላይ የዘለቀ ስብሰባ ነው። በንግዱ ማህበረሰብ የተነሱ በተለይ ምቹ የሆነ ኢንቨስትመንት አካባቢን ከመፍጠር አንጻር፣ እንደዚሁም ደግሞ የመንግስት አሰራሮችን ከማሻሻል አንጻር ያነሷቸው በርካታ ጥያቄዎች አሉ። እርስዎም እንደገለጹት ጠቅላይ ሚኒስትሩ በንግግራቸው ሙስናንና የግብር አከፋፈልን በተመለከተ ከንግዱ ማህበረሰብ ጋርም ሰፋ ያለ ውይይት ነው ያደረጉት። ምን አሉ ጠቅላይ ሚኒስትሩ? እንግዲህ ይኸው ታክሱን በተመለከተ በቀን ገቢ ግምት ላይ የተመሰረተ በቅርብ ጊዜ ኢንትሮዲውስ የሆነውን ብዙ ስህተት እንዳለበት በመንግስትም በኩል አመኔታ እንዳለ አስፈላጊው ክትትል እና ማሻሻያ እንደሚደረግ በትክክል ተናግረዋል። ብዙ ሰውን ምልህ እንዳስደንጋጭም ሆኖ ነው የመጣው። ይሄ የዚህ ታክስ ሁኔታ ዋናው እና አንዱ ምክንያት ተብሎ ብዙዎቻችን የተመለከት ነው። መጀመሪያ ስለዚህ አይነት ታክስ ረዘም ያለ ጊዜ ተወስዶ ትምህርት አልተሰጠበትም፣ በቂ ምክክርም አልተደረገበትም እና ብዙ ጊዜ የቀን ገቢውን ግምት ሰዎች በሚሰሙበት ጊዜ በጣም ከፍ ብሎ የተገመተ የሆነ አገኙት እና በዚያ ላይ የተመሰረተ ታክስም እንደዚሁ ከፍተኛ ሊሆን ይችላል የሚል ምልህ በሀገራችን። መቼም እንግዲህ እንዲህ አይነቱ ነገር የቱን ያህል የገባው ህዝብ አለ የለም? ትልቅ ጥያቄ ነው። በመንግስት በኩል ብዙዎች ሁኔታውን በመጠቀም በታክስ መረቡ ውስጥ ያልገቡ ታክስ ሳይከፍሉ ፍሪ ራይደርስ የምልህ ብዙ አሉ በሀገራችን ውስጥ እንኳን ውስጥ በኛ ሀገር እምልህ በብዙ ሌሎችም በሰለጠኑትም ሀገሮች ይኖራሉ። አንፎርችነትሊ ታክስ መክፈል እንደ እንደ ፕሪቪሌጅ የሚታይበት ሀገር አይደለም ሀገራችን። ብዙ ሀገርም እንደዚህ አይታይም። በመሰረቱ ግን ታክስ የሚከፍለው ገቢ ያለው ነው እና ስለዚህ ገቢ ኖሮት ከዚያ በትክክለኛ እሳቤ ላይ የተመሰረተ ታክስን መክፈል ግዴታም ነው፣ ክብርም ነው። የሆነ ሆኖ ይሄ በቀን ገቢ ግምት ላይ የተመሰረተው ታክስ አንደኛ ሰዎች መጽሐፍ ይዘው ሂሳብ ይዘው ታክስ ሰብሳቢው በየዓመቱ እያቀረቡ ታክስ ሲከፍሉ የከረሙትን ሁሉ እንደገና እንደ አዲስ የያዙትን ሂሳብ ወይም ይዙት የነበረውን ሂሳብ ወደ ጎን ትቶ አሁን አዲስ በሚሰጠው ግምት ትከፍላለህ የሚል አይነት ጥያቄ ደረሰብኝ ነው የሚለው ሕዝቡ። እና ይሄ ደግሞ ትክክል አይደለም መሆንም አልነበረበትም የሚል ነው። እኔ እንደገባኝ ጠቅላይ ሚኒስትሩ እስከ አርባ ፐርሰንት ትክክል እንዳልሆነ እኛም ደርሰንበታል እና ይሄ ይሻሻላል፣ ትክክለኛውን መንገድም ይዞ ይሄዳል ነው ያሉት። ሄኖክና አቶ ኢየሱስ ወርቅ ዛፉን እናመሰግናለን። አሁን ደግሞ ወደ ኬንያ ነው የምናመራው። ኬንያ ፕላስቲክ ፌስታልን መጠቀም የሚከለክለውን ህግ ተግባራዊ ማድረግ ጀመረች። ህጉ ከትናንት ጀምሮ በስራ ላይ መዋል የጀመረ ሲሆን ፕላስቲክ ፌስታል ማምረትን፣ መጠቀም ተከልክሏል። በዚህም ህጉን ተላልፎ የተገኘ ማንኛውም ሰው 38 ሺህ የአሜሪካን ዶላር ቅጣት ወይም የአራት ዓመት እስራት ይበየንበታል። ህጉ የከባቢ አየር ብክለትን ለመቆጣጠር የወጣ ሲሆን በፕላስቲክ ፌስታል ፋብሪካ ውስጥ የሚሰሩ 80 ሺህ የሀገሪቱ ዜጎችን ስራ አሳጥቷቸዋል። ለተጨማሪ ማብራሪያ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ ልኮልናል። ለአመታት በሀገሪቱ ህግ መወሰኛ ፍርድ ቤት ተፈጻሚነቱ ስጓተት የነበረው በኬንያ የፕላስቲክ ፌስታል መጠቀምን የሚከለክለው ህግ ጸድቀው በስራ ላይ ውሏል በዚህም ህጉ እንደደነገገው ከትላንት ጀምሮ የፕላስቲክ ፌስታል የሚያመርት የሚሸጥ ወይም ይዞ የተገኘ እስከ 38 ሺህ የአሜሪካን ዶላር ወይም የአራት አመት እስራት እንዲበየንበት ታውጀዋል የህጉ ተፈጻሚነት አሁን የፕላስቲክ ፌስታል አምራቾችንና አስመጪዎችን ሙሉ በሙሉ ማገድ ላይ ያተኮረ ሲሆን በሂደቱም ወደ ግለሰብ ደረጃ ወርዶ ተፈጻሚ እንዲሆን የኬንያ አካባቢ አየር ጥበቃ ባለስልጣን አስታውቋል። እርምጃው የአካባቢ አየር መበከልን ለመቀነስ የተወሰደ ቢሆንም የተለያዩ የፕላስቲክ ፌስታል ማምረቻ ፋብሪካ ውስጥ ተቀጥሮ ይሰሩ የነበሩ ከ80 ሺህ በላይ የአገሪቱ ዜጎች ስራቸውን እንዲያጡ ምክንያት ሆነዋል። በ2007 ዓ ም የኬንያ አካባቢ ጥበቃ ባለስልጣን ሀገሪቱ ስላለው የፕላስቲክ ፌስታል አጠቃቀም ቁጥጥር እንዲደረግበት አዋጅ ለማርቀቅ ቢሞክርም ተፈጻሚ ሳይሆን ለአስር ዓመታት ተጓትቷል። ለዚህም ምክንያት የሆነው የኬንያ አምራቾች ማህበር ጉዳዩን ለፍርድ ቤት በማቅረብ አቤት በማለቱ ነው። ማህበሩ የፕላስቲክ ፌስታል ምርት መቆም የብዙ ኬንያውያንን ሕይወት የሚያናጋ ነው በማለት ቢሟገትም የአገሪቱ ከፍተኛ ፍርድ ቤት ግን የአካባቢ አየር ብክለትን ከግምት በማስገባት በኬንያ ፌስታልን ማምረት መሸጥና መጠቀም እንዲከለከል ወስነዋል። ጉዳዩ በናይሮቢ ሚልማኔ ፍርድ ቤት ባለፈው አርቢታዊ በነበረበት ወቅት ብያኔውን የሰጡት ዳኛ በርናርዲ ቦሶ ፕላስቲክ ፌስታልን ማገድ ለአካባቢ አየር የጎላ ሚና ስላለው የኬንያ አምራቾች ማህበር አባላት ያቀረቡትን አቤቱታ ውድቅ አድርጓል። የአምራቾች ማህበር ስጋት የብዙ ዜጎች ከስራ መፈናቀል ጉዳይና ከደንበኞቻችን ጋር የተስማማንበትን ውል የማክበር ግዴታ አለብን። በተጨማሪም መንግስት ለፕላስቲክ ምትክ ሆነው አገልግሎት የሚሰጡ ምርቶችን እስክናስገባ ሌላ ተጨማሪ ጊዜ ይስጠን የሚል ነበረ። የኬንያ የአካባቢ ጥበቃ ባለስልጣን ምክትል ኃላፊ፣ ቻርለስ ሲንኩሉ ህጉ በዋናነት የሚያተኩረው በፕላስቲክ አምራቾች ወይንም አስመጪዎች ላይ መሆኑን ያብራራሉ። ዋሌ አምባ ዋናተንጌኔዛ የፕላስቲክ ማምረቻ ኢንዱስትሪ ያላቸው አምራቾች አሁን ያገድናቸውን ፌስታሎችን እንዳያመርቱ መከታተል የመጀመሪያው ዓላማችን ነው። ያመረቱት ፌስታል ተጠቃሚው ጋር እንዳይደርስ ካደረግን መቆጣጠር እንችላለን። ዋናው ነገር ፋብሪካዎቹ የከባቢ አየር ለመበከል ምክንያት የሆኑ ፌስታሎችን ማምረት ሙሉ በሙሉ እንዲያቆሙ መቆጣጠር ነው። ያን ካደረግን አገሪቷን እየበከለ ያለው ፌስታል ከዚህ ወዲህ ሊኖር አይችልም ማለት ነው። አዋጁ ትላንት በስራ ላይ እንዲውል ከተላለፈበት ሰዓት አንስቶ የአገሪቱ ሕግ አስፈጻሚ አካላት ቁጥጥር ማድረግ ጀምረዋል። በዚህም መሰረት ፕላስቲክ ፌስታልን ማምረት ወይም ከውጭ አገር ወደ ኬንያ ማስገባት በተግባር ሲከለከል፣ ያለበቂ ምክንያት ፌስታል ይዘው የሚንቀሳቀሱ ግለሰቦችንም ፖሊስ በቁጥጥር ስር እንዲያውላቸው ትዕዛዝ ተላልፈዋል። አንድ በናይሮቢ ኢስሊ በተባለ ሰፈር ትንሽ የመሸጫ ሱቅ ያለው ትውልድ ኢትዮጵያዊ ፕላስቲክ መጠቀም ለአካባቢ ብክለት ሚና እንዳለው ቢያምንም መንግስት አነስተኛ ገቢ ላላቸው ነዋሪዎችና ነጋዴዎች በፕላስቲክ ምትክ የሚጠቀሙበትን ነገር አለማቅረቡን ይናገራል። ምንም በበቂ የቀረበ ነገር የለም። ትንሽ እንደ ፖስታ ወረቀት የሚመስል የማሸጊያ ወረቀት ብቻ ነው ያለው። አሁን በዚያ ነው አሽገን እየሸጥን ያለ ነው። ይህ ውሳኔ ሲወሰን ትንሽ ጊዜ ተሰጥቶ ቢሆን መልካም ነበር። ፌስታል ሽጠው የሚተዳደሩ ሰዎች አሉ ደግሞ ሱቅ ውስጥ በፌስታል ብቻ ተጠቅልለው የሚሸጡ ቁሳቁሶች አሉ። ስለዚህ ይህ ውሳኔ ሥራችንን ሙሉ በሙሉ ባይሆንም ሊያስተጓጉለው ይችላል። የተባበሩት መንግሥታት ድርጅት የአካባቢው ጥበቃ ቢሮ እንደሚለው ኬንያውያን በወር ወደ 24 ሚሊዮን ፕላስቲክ ፌስታል ይጠቀማሉ። ይህም ዋና ከተማዋ ናይሮቢን በከፊል ያቆሸሸና የአገሪቱ የስጋ ምርት ላይ የጥራት ጉድለት ያስከተለ መሆኑ ተጠቁመዋል። በአገሪቱ የእርድ አገልግሎት ከሚሰጡ ነጋዴዎች የተገኘው መረጃ በእርድ ወቅት ፌስታል በታረዱ እንስሳት ሆድ ዕቃ ውስጥ በብዛት ይገኛል። ኬንያ ህጉን ተግባራዊ በማድረጓ በመላው ዓለም ፕላስቲክ አጠቃቅም ላይ እገዳ ከጣሉ አርባ አገራት አንዷ ለመሆን በቅታለች። ከምስራቅ አፍሪካ እገዳውን የተቀበሉት ሩዋንዳና ኤርትራ ሲሆኑ ኡጋንዳም ህጉን ተፈጻሚ ለማድረግ በጥረት ላይ ትገኛለች። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዘገባችን እናልፋለን። ፍልሰተኞች በሜዲተራንያን በኩል የሚያደርጉትን ህገ ወጥ ጉዞን ለአንድ ወር ያህል ለማቆም ስትል ኢጣሊያ ከህገ ወጥ አሸጋጋሪዎች ጋር ለተያያዙት ሊቢያውያን ሚሊሻዎች ገንዘብ እየከፈለች ነው የሚል ክስ ቀርቧል። በያዝነው ሳምንት በኢጣሊያ የደረሱት ጥገኝነት ጠያቂዎች በዛት ከአምናው 86 ከመቶ ቀንሷል። የክሱ ማሽቆልቆል ታዲያ ከቀረበው ክስ ጋር ገጥሟል። መስታወት አድረጋው ዝርዝር አላት። ይህ ክስ የተሰማው የአውሮፓና የአፍሪካ ሀገር መሪዎች የፍልሰተኞችን ፍሰት ስለመግታት ጉዳይ ለመነጋገር በዚህ ሳምንት መጀመሪያ ፓሪስ በተሰበሰቡበት ወቅት ነበር። መሰረቱ ለንደን የሆነው ሚድል ኢስት አይ የተባለው የዜና ድረገጽ የጣሊያን መንግስት ከሊቢያ ዋና ከተማ ትሪፖሊ 80 ኪሎ ሜትር ርቀት ላይ የምትገኝ ሳብራታ ከተማ ውስጥ ለሚገኙ ግብረ ኃይሎች ገንዘብ እየከፈለ ነው ሲል ዘግቧል። ጣሊያን ትሰጣለች የሚባለው ገንዘብ ረድኤትና እቃዎች በከተማይቱ የማዘጋጃ ቤት ባለስልጣኖች በኩል እንደሚቀርብላቸውም ድረ-ገጹ ጠቁሞ ሳብራታ ከተማ በሚሊሻዎች ቁጥጥር ስር እንደምትገኝም ጨምሮ ገልጿል። በዚህ ወር መጀመሪያ ላይ የጣሊያን የልማት ትብብር ድርጅት ሳብራታ ለሚገኘው የዩኒቨርሲቲ ሆስፒታል ሰማኒያ ቶን የሕክምና መገልገያ በእርዳታ አበርክቷል። የጣሊያን መንግስት ቃል አቀባይ ይህንን አስተባብለዋል። ሮይተርስ ባሳለፍነው ሳምንት ሳምንት እንደዘገበው ደግሞ የታጠቁ የሊቢያ ወታደሮች በጀልባ ተሳፍረው ወደ ጣሊያን ያቀኑ የነበሩ ስደተኞችን ከሳብራታ ብዙም ሳይርቁ በቁጥጥር ስር አውለው ወደ ሊቢያ መልሰዋቸዋል። ከ2006 ዓ ም ጀምሮ የሜዲትራኒያንን ባህር አቋርጠው 600 ሺህ ስደተኞች ጣሊያን ገብተዋል። ከወራቶች በፊት በሊቢያ ባልታወቀ በረሃማ ቦታ በአንድ መጋዘን ውስጥ ታሽገው የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መካከል ጥቂቶቹን አነጋግረን ነበር። በሕገወጥ አዘዋዋሪዎቹ ክፈሉ የተባሉትን መክፈል ያልቻሉት ከመጋዘኑ ተለቀው መክፈል ያቃታቸውና አዳዲስ ስደተኞች አሁንም ስቃይ ላይ እንደሚገኙ ገልጸውልናል። እናድምጣቸው። አለን ብዙ ኢትዮጵያውያን አለ። ምን ያህል እንደው በግምት ስትነግረኝ? በግምት ያው ከአምሳ ምናምን ስልሳ እሺ ኤርትራውያንስ ኤርትራውያን አሉ ብዙ ከሀያ አምስት መቶ በላይ ይሆናል እዛመስ ያድርገናል አሁን በቃ በረሀብ በችግር እየተካየ ነው ያለ ወዴት ለመሄድ ነው አሁን ያሰባችሁት ጉዞ ምናስበው ወደ አውሮፓ ለመሄድ ነበር ያሰብነው ግን አሁን እስከዚህ ያለንን ብር ተበላን እየተደዘ እየተታየ ነው ያለ ማን በላችሁ በቃ ፈጣሪ ምን እንደሚያደርገን አናውቅም በተስፋ ኳልሳይ በቃ ምንም ቤት ውስጥ ተዘግተን እየተደበደብን። ለማን ነው የሚደበድባቸው? ደላላዎች። የት ነው የምታድሩት? እዛው ከተዘጋንበት። ፀሐይ ምናምን አይተን አናውቅም። ሆን የአንድ አምስት ከሰባት ወር አድርጋለ፣ ግንም ፀሐይ የሚባል ነገር አይቻላትም። ከቤት ተዘግትላል። ከፍሎ የወጣ ሰው አለ። ከፍሎ የወጣ ሄዷል። ከፍሎ የሄዷሉ ከወርበፊት ከፍሎ ወጥተ ሄዷሉ ጣሊያን ጣሊያን ገብተዋል። እኔ አንድ ዓመት ነው ኛል በምን ምክንያት ነው አሁን ያላችሁ? እኔ በምን ምክንያት ነው የታሰርከው? ያው እዚህ ክፍለን ስለተበላን ነው ያው ይጠበቃል። መጀመሪያ የተበላ ነው እስከ አምስት ሺህ ምናምን የሚሆን ነበር የብሬ። እንኳን እንኳን ሁለቴ የተበላ ይመስለኛል። ሁለቴ ነው የሚለው ያለው አሹን እኮ ሴቶች አሉ? አብረዋችሁ አሉ እንጂ። በደምብ ስንት ሴቶች አሉ እንደው በግምት? ኧረ እንጃ። አሁንም ይደበድቧችሁ? እነሱ መደብደብ አለ እንጂ፣ ካልከፈልክማ ይደበድቡሃል። ልክ እንደ አያ ነው የምትቆጠረው። ሀይዋን የሚሉት ነገር አለ በአረብኛ። ምን ማለት ነው? እንስሳ ማለት ነው እናንተ እንስሳ ናቸው ማለት ነው። ማለት በቃ አንድ እንደሀደለ ጠዋት እንኳን ሳትነሳ ስትቀር ትደበደባለህ። የሆነ ነገር በቃ በፈለግ ቁጥር ወይ ደግሞ ክፈል ብለው ይመቱሃል። የማይሉት ነገር የለም በቃ በተነሳ በአንድ ሰው ባጠፋ ሁሉን ነው የሚደበድቡት። ስንት ናቸው ደላሎ? አንዳንዶቹ ሲ ደላሎቹ እኔ ስንት እየበስጠራቸው ብዙ ናቸው እዚህ አካባቢ አሉ በጣም እና ቆልፈውባችሁ ይሄዳሉ። አሁንም መጋዘን ውስጥ ማለት ነው። ya kiti na o sa imam sa ito ni panne በጣም ብዙ ይታመማል እንጂ ባለፈው ወር የጣሊያን መንግስት የሜዲትራኒያንን ባህር የሚያቋርጡ ስደተኞችን ለመርዳት የሚንቀሳቀሱ የበጎ አድራጎት ድርጅቶችን በተመለከተ አዲስ ሕግና አሰራር አስቀምጧል። የበጎ አድራጎት ድርጅቶቹ ከሜዲትራኒያን ባህር ላይ በርካታ ስደተኞችን ማዳን መቻላቸው የሚደነቅ ነው። ቢሆንም ግን ያድኑናል በሚል መንገድ ለሚጀምሩት አዳዲስ ፍልሰተኞች ብርታት ሆነዋል። በዚህ ምክንያት ፍልሰቱ ጨመረ እንጂ አልቀነሰም በሚል በጎ ስራቸው ጥያቄ ውስጥ ገብቷል። ከዚህም ባለፈ እነዚሁ የበጎ አድራጎት ድርጅቶች ከህገወጥ ስደተኛ አዘዋዋሪዎች ጋር በመተባበር ስደተኞችን ወደ ጣሊያን እንዲገቡ ረድተዋል በሚልም በህግ ተከሰው ጉዳያቸው በምርመራ ላይ ይገኛል። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋው ነበርኩ። መልካም ምሽት። Thank you